ማህበረሰብ ለማህበረሰብ ብፁዕ አቡነ ጴጥሮስ በሰሜን አሜሪካ በኒውዮርክና አካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ እንዲሁም መላከ ጸሐይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒው ዚላንድ አጉረ ስብከት ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ በቅድሚያ ለዛሬው ቃለ ምልልሳችን ፈቃደኛ ሆናችሁ ስለ ቀረባችሁ እናመሰግናለን። የዛሬው ርዕሰ ጉዳያችን እንድንነጋገርበት የመረጥ ነው በወቅቱ በሀገራችን በተከሰተው ወቅታዊ ጉዳዮች ላይ ይሆናል። እንደሚታወቀው ካለፈው ሳምንት ጀምሮ በኢትዮጵያ ይፋዊ የሆነ ጦርነት ተጀምሯል። ይህ ጦርነት በመንግስት በኩል በ እርስ በርስ ወይም ደግሞ በዜጎች መካከል የተደረገ ጦርነት ሳይሆን በኢትዮጵያ ውስጥ ያለ ከአንድ የፖለቲካ ፓርቲ ጋር ነው ጦርነቱን እያካሄድን ያለ ነው። ይሄም ደግሞ የሀገሪቱን ሰላም ለማረጋገጥ ለማስፈን ነው የሚል ማብራሪያ ሰጥቷል። መንግስት እስከዚህ ደረጃ ላይ ነው መረጃ ያለው። ይሁንና በውጭ አገር የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ የሚታዩ ማንኛውም አዎንታዊ የሚሆኑ አሉታዊ ነገሮች ውጭ የሚኖረውንም ኅብረተሰብ በአንድም በሌላ መንገድ ይነካል። እናንተ የሃይማኖት አባቶች ናችሁ፣ በቅርብ ህብረተሰቡን ታውቁታላችሁ፣ በችግሩም በደስታውም ጊዜ አብራችሁ ስለምትቆዩ ማለት ነው እና እስካሁን ድረስ ባያችሁት መጠን አሁን ደግሞ ችግሩም ከፍ እያለ የሄደበት ደረጃ ላይ ነው እና እንዲህ አይነት ችግሮች ውጪ ያለውን ህብረተሰብ በምን መልክ ነው የሚጎዱት እንዴት ነው የሚነኩት የሚለውን ጥያቄ ለማንሳት ነው። ከብፁዕ አቡነ ጴጥሮስ ብንጀምር። እሺ በስመ አብ ወወልድ ወመንፈስ ቅዱስ፣ ሀባ አምላክ አምላካችን እግዚአብሔር በዚህ ሰዓት ዓለም በጭንቅ ላይ ነው ያለችው። በተለይም ሀገራችን ኢትዮጵያ ባለፈው በበሽታ ከዚያ በኋላ በጎርፍ መጥለቅለቅ፣ ከዚያ ደግሞ ባንበጣ፣ አሁን ደግሞ በጦርነት በጣም አስጨናቂ ጊዜ ነው ያለ ነው። ይህንን ጊዜ አሳልፈህ በእውነት ለኢትዮጵያ ለዓለምም ምሕረት እና ሰላም፣ ይቅርታ እንድታደርግ እንለምናለን። በዚህም ሰዓት ደግሞ የምንናገረውን አንተ ራስህ እንድትናገር ፈቃድህን እንጠይቃለን። አሜን። የእኔ እግዚአብሔር ያቆይልኝ። እግዚአብሔር ይባርክልን። እንግዲህ በኢትዮጵያ የተከሰተው ነገር እንዴት ነው፣ በውጭ ሀገር ያለውን ሕዝብ የሚጎዳው ምን ተጽዕኖ ያመጣበታል የሚለው እኔ ከራሳችን ነው የምንጀምረው። ሁልጊዜም የመጀመሪያ በዚህ ጦርነት በዚህ ክፉ ነገር የተጎዱ ልባችን አዝኗል። እግዚአብሔር የሞቱትን ነሳቸውን ይማር፣ እንደገና ደግሞ ለወገኖቻቸውን መጽናናት፣ በተለይ የህፃናት ወላጆች ልባቸው እንደሚሰበር እናስብ እናምናለን። እግዚአብሔር እነሱን መጽናናትንና ብርታትን እንዲሰጣቸው እንመኛለን። ይሄ የመጀመሪያው ምኞቴ ነው። ከዚያ በተረፈ ግን የእኛ ስሜት ምንድን ነው ለሚለው ነገር የህዝቡን ስሜት እናገኘዋለን፣ የራሳችንን ስሜት ስንረዳው ማለት ነው። ነገሩ ሲሰማ ማመን የሚከብድ ሆኖ ነው የታየ በፍጹም ሊታመን የማይችል በሰው አንደበት በዚህ ዘመን በዚህ በሀያ አንደኛው ክፍለ ዘመን አብሮ በስርዓት ውስጥ ያለ ክፍል አብረዋቸው የሚኖሩትን ወታደሮች አብሮ የሚኖረውን ህዝብ ባለፈው እንዳየነው በአንበጣው መከላከልም፣ በመከራ ስብሰባውም እንደገና ከሀያ ምናምን ዓመት በላይ አብሮ ቤተሰብ የሆነውን ሰው ጋር በእንደዚህ አይነት መከሰቱ የኢትዮጵያውያን ባህሪ ሳይሆን የሰው ሰው የተባለ ነገር ባህሪ የሚገልጽ አይደለም። ከዚህ የተነሳ በጣም አዝነናል፣ አዝነናል። በጣም ልቤም ተሰብሯል። ስለዚህ ህዝቡ በውጭ ያለውም ህዝብ እንደዚሁ ነው የሚሰማው የሀገሩ ሁኔታ በተለይ ደግሞ እንዲህ አይነትን ነገር ከውጭ ሆኖ ከሚሰሙ ይሉ ከውስጡ ነው የሚሰማው፣ የሚሻለው ከውጭ ያለ ነው ነገር በመቶ ሰማኒያ ስልሳ ፐርሰንት ይሆናል የምንረዳው እና እጅግ አስጨናቂ ነገር ነው። ልብ ይረብሻል፣ አይምሮን ይረብሻል፣ ሀሳብን ሁሉ በጣም ይሰርቃል። እና በትክክል ይህ ነው ብሎ መግለጽ እስከሚያቀድ ድረስ ልብን ይሰብራል። ስለዚህ የህዝቡ ስሜት ብዬ ማስበው እኛ የተሰማንን ስሜት ከዚህ የተነሳ የእንቅልፍ ችግር ሊኖር ይችላል። የምግብ ችግር ሊኖር ይችላል። ወደ አጠቃላይ ወደ ብስጭት፣ ወደ ጠቅላላ ወደዚያ ሊወስድ ስለሚችል እጅግ ከባድ ነው ብዬ አስባለሁ። ወደ መላከ ፀሀይ መንግስቱ ሀይሌ መለስ ስንበል እና ይህ በአሁን ሰዓት የታየው ወደ ጦርነት የተገባበት አጋጣሚ እንዳንድ ሆኖ ሌሎችም ተደጋጋሚ ችግሮች ይታያሉ በኢትዮጵያ እርስዎ እንደ ሃይማኖት አባት ኃላፊነቱ ህብረተሰቡን ቀረብ ብለው ሲያዩት በየጊዜው ህብረተሰቡ ላይ በእለት ተእለት ህይወቱ ላይ እያደረሰበት ያለው ችግር ምንድን ነው? እሺ። እግዚአብሔር ስጥልኝ ማልታ ብፁዕ አባታችን ያሉትን እንዳለ በሙሉ ተቀብዬ እንግዲህ አሁን እየሆነ ያለውን በኢትዮጵያ ያለው ሁኔታ ሳይ መቼም የኢትዮጵያ ሁኔታ ከመጀመሪያው ጀምሮ በጣም በተለይ ሁለት አመት ከስድስት ወር በጣም በዝቶና ለውጭ ላለው ማህበረሰብ መሸከም ከሚያቅተው በላይ ሆኖ ነው ያለው እና ሰሞኑንም የሆነ ያለውን ነገር ስንሰማ አባታችን እንዳሉት እንኳንስ ለማህበረሰቡ፣ በእምነት ውስጥ ላለን አብያተ ክርስቲያናትን እንመራለን፣ እናስተዳድራለን ለምንለው እንኳን በጣም ከባድና አስቸጋሪ ወቅት ሆኖ ነው ያለው እና ብዙዎቻችንም እንቅልፍ የነሳ እንደተባለውም በጭንቀት ውስጥ ያስገባ የሀገራችን ነጻ ድልስ ምን ይሆናል የሚለው ነገር በጣም ያስጨነቀን ነገር ጉዳይ ነው እና ብፁ አባታችንም ቅድም እንዳሉት ማህበረሰቡን መለካት የሚቻለው በዚሁ በእኛ ውስጥ በምናየው ሙቀት ውስጥ ነው። ይህን ጉዳይ ሳይ አንድ ቀደም ሲል በመጽሐፍ ቅዱስ የነበረ ሰው ነህምያ የሚባል ሰው የተናገረው ነገር ትዝ አለኝ። ከተሰደደ ከሀያ ዓመት በኋላ አንድ ወንድሙ ከሌሎች ጋር ሆኖ መጣ። አገሬ እንዴት ትኖራለች? እንዴት ነች ያለችው? ብሎ ጠየቀ። ኢየሩሳሌም ቅጥሯ ፈርሷል፣ ግንቧ ተቃጥሏል፣ ሁሉም እንዳለሆነ ሆኗል ብሎ ነገረው እና በዚያን ጊዜ እጅግ በጣም አዘነ፣ ውስጡም ተነካ እና ይህ ሰው ያደረገው መጾም፣ መጸለይና በመከራ በዚያ ውስጥ ያለውን መከራ ማሰብ ነበረ መጀመሪያ ወደ ራሱ እስኪመለስ ድረስ። ከዚያ በኋላ ግን ወደ ንጉሱ እያዘነ ቀረበ እና ንጉሱም አይቶ በሀዘን ተውጦ ስላየው ፊት ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም፣ አለው። ከዚያም ነገሩን ገለጸለት። እንግዲህ ይህን ባጭሩ ስናየው ከሀገሩ መውጣቱና በሀገሩ ላይ የተፈጠረው መከራ ምን ያህል እንዳቆሰለው ነው። እኛም ኢትዮጵያውያን አሁን ከዚህ ነህምያ ጋር የምናየው ነገር ተመሳሳይ ነገር ነው። ሰሞኑን የሰማ ነው፣ በየቦታው የሚሞተው ኢትዮጵያዊ፣ የመንግስትም ደግሞ አብዝቶ በጣም የበዛ ትዕግስት፣ የህፃናት መፈናቀል፣ ያለወላጅ መቅረት እንዲሁም ደግሞ ህጻናትና እናቶችን ጨምሮ በየቦታው ሲገደሉ ማየት ከዚህ የበለጠ የሚያደማ ከዚህ የበለጠ የሚያሳዝን ከዚህ የበለጠ እንቅልፍ የሚነሳ ከዚህ የበለጠ የሚረብሽ ነገር ከቶ የለም፣ ሊኖርም አይችልም። እና ይሄ ማህበረሰብ ደግሞ አብረን እየኖር እንደምናየው ስደተኛ ህይወቱ ውጥንቅጥ ነው። የራሱ ህይወት አለ፣ የቤተሰቡ ህይወት አለ፣ ሞርጌጅ አለ፣ የየዕለቱ ውጣ ውረዳ አለ። ከዚህ ደግሞ አለት ሲል ደግሞ ከኋላ አክሶት የመጣው ቤተሰቡ አለ ያደጉበት መንደር፣ ባህሉ፣ የልጅነት ጓደኛ አለ ወንዙ ተራራው አለ የዚህ ሁሉ ትዝታ አለ። ከዚህ ሁሉ በላይ ደግሞ እንደገና ሰሞኑን በሀገራችን የተፈጠረው አይነት ችግር ሲሰማ ደግሞ የበለጠ ልቡን በሀዘን የሚሰነጥቅ አእምሮውን የሚያስጨንቅ ከባድ ነገር ነው እና ይሄ ደግሞ በማህበረሰቡ ውስጥ ጭንቀት ይፈጥራል። የእንቅልፍ እጦትን ይፈጥራል። ይሄ ደግሞ የእንቅልፍ እጦት እና ጭንቀት ደግሞ ባንድ ላይ ሲገናኝ ደግሞ ያለ ባህሪን ይቀይራል። ከጓደኛ ጋር ከስራ ጋር ያለው ሁኔታ በጣም አድርጎ ያበላሻል። ግንኙነት ሁሉ ሳይቀር ያበላሻል እና በማህበረሰቡ ላይ የሚጥለው ጠባሳ እጅግ በጣም ከባድ ነው። ከሜንታል ሄልዝ አኳያም ስናየው ይሄ በጣም ሊቻል የማይችል ትልቅ ትራውማ ነው። እንዲህ አይነቱን ትራውማ ደግሞ እንዲሁ ዝም ብሎ ብቻን ቁጭ ብሎ መወጣት የሚቻል አይደለም ለመርዳት ደግሞ ማህበረሰባችን ካለበት ጥድፊያ አኳያ ብዙም ይህን ያክል ወደ ባለሙያ ሲመጣ ወይም ሲሄድ አንመለከትም። ነገር ግን በየቤተው በየቦቱ በየቤታው ቤታቸው ሆነው ሲያዝኑ ሲተክዙ እንቅልፋቸው እንደሚያዘው ግን እነሱም ይነግሩናል፣ እኛም እናስተውላለን እና የሰማነው ነገር በአጠቃላይ ለማመን የሚያስቸግር እስካሁን ያሳለፍናቸው አንዱ ሲመጣ ሌላውን እያስናቀው ነው የሚመጣው። የሚገርመው ነገር ትራጀዲው ወይም ደግሞ መከራው አንዱ በዚያ በጣም አዝነን እያለ ሌላው ደግሞ ሲመጣ ያንን የሚያስነቅ ደግሞ ሆኖ ይመጣል። ቀጥሎ የሚመጣው ደግሞ እንዲሁ ከአይምሮ በላይ የሆነ ሆኖ ይመጣል እና በዚህ ሁኔታ ነው ያለው። ይሄነው በዚህ ሁኔታ ነው ህብረተሰቡንም እያስቸገረው ያለው። በተለይ ከጦርነት አካባቢ የሚመጡ የህብረተሰብ ክፍሎች ከአይምሮ ጤና ጋር ከጭንቀት ጋር በተያያዘ ሁኔታ ብዙ ችግሮችን እንደሚያሳዩ በእለት ተለት ህይወታቸው ላይ የተለያዩ ጥናቶች እዚህ ሀገር የተደረጉ ይናገራሉ። በእኛ ህብረተሰብ ላይ ብቻ ሳይሆን በሌሎችም የህብረተሰብ ክፍሎች ላይ የተደረጉ አሉና ብዙ ጊዜ እንዲህ አይነት ችግሮች ሲፈጠሩ የሕክምናው ሁኔታ ይኖራል። ከዛ በኋላ የምክር አገልግሎት ይኖራል። በነዚህም ካልተቋጨ ወደ ህብረተሰባችሁ ሂዱ፣ ወደምታምኑት የእምነት ተቋም ሄዳችሁ እዛ የሚገኘውን እርዳታ ፈልጉ የሚባል ነገር አለ። በባለሙያዎች ደረጃ የሚመከር ነገር ነው። የሃይማኖት አባቶቻችሁ ጋር ሄዱ ይባላልና እናንተም እንደ ሃይማኖት አባትነታችሁ እንዲህ አይነት ጭንቀቶች በሚፈጠሩ ጊዜ ችግሮች በሚፈጠሩ ጊዜ ህብረተሰቡ ምን ማድረግ አለበት? የሃይማኖት አባቶችስ ምን ማድረግ አለባቸው? ብፁዕ አቡነ ጴጥሮስ በዚህ ላይ ሀሳቦትን ቢሰጡ በጣም ጥሩ ጥያቄ ነው። እንግዲህ የመጀመሪያው ችግሩን መቀበል ነው። ሁለተኛው ነገር የችግሩ ችግሩ ምንጭ ምንድን ነው? የዚህ ሁሉ ጦርነት የዚህ ሁሉ መገዳደል የዚህ ሁሉ መጠፋፋት ዋናው መንስኤ ምንድን ነው ለሚለው፣ ዘረኝነት ነው። በዘር የተቀመረ ፖለቲካ ነው። ይሄ በዘር የተቀመረ ፖለቲካ እነዚህን አሁን በጦርነት የገቡትን ሰዎች ከበታችነት ስሜት ተነስተው የበላይ ለመሆን በሚያደርጉት ጥረት የመጣ ችግር ነው። ስለዚህ ህዝቡ አንደኛ ለዚህ እውቅና ይስጠው። በውጭ ያለው ማህበር አንድ የጸሎት ሰው ይሁን። ሁለት የዚህን የማንነትን ጉዳይ አያራግበው። ከሚጣሉት ሰዎች ሳይሆን የጥላቸው መንስኤ ላይ ብቻ ትኩረት እናድርግ። እዚያ ላይ ብናደርግ ትልቅ ለውጥ ልናመጣ እንችላለን ነው። በእኛ ምን ማድረግ አለብን ለሚለው የችግሩ ምንጭ ተገንዘበዋል። አሁን ለዚያ መፍትሄ ምንድን ነው የምናደርገው ለሚለው አንድ እኛ እርዳታ ማድረግ እንችላለን በየቤተክርስቲያኑ ነው፣ በየእምነቱ ሰዎቹን የሚመጡትን ሰዎች በግልጽ የችግራቸው ምንጭ ለአብረዋቸው ለሚኖሩ በተለይ ለሚያገለግሉ ካህናት ቢናገሩ፣ እኛም ስልክም ደግሞ በየቦታው ስልክ እየደወሉ አገልጋዮቻቸውን ቢያነጋግሩ፣ አገልጋዮቻቸው ደግሞ አቅም ካጡ አንድ ላይ ሆነው በዚህ በየትኛውም ያለው አሁን በምስራቅ አውስትራሊያ ያሉት ከሆነ አንድ ላይ ሆነው ተወያይተው ለዚህ መፍትሄ የሚሆን የውይይት ፕሮግራም መክፈትና እንዴት አድርገን ነው ማህበረሰቡን ከእምነት አንጻር የምናገለግለው የሚል ነገር ቢደረግ ብዙ መፍትሄ ልናመጣ እንችላለን የሚል አመለካከት አለኝ ብላ። ከጸሀይ መንግስቱ ሀይሌ፣ እርሶ እንደሚታወቀው የሃይማኖት ተቋምን ከማስተዳደር ባሻገር በእለት ተእለት ህይወቶም ደግሞ በሙያውም የሶሻል ወርክ ወይም ደግሞ የማህበረሰብ አገልጋይ ነውና፣ እንዲህ አይነት ችግሮች በሚፈጠሩ ሰዓት ህብረተሰቡ ምን ማድረግ አለበት? የሃይማኖት ተቋማትስ ምን ማድረግ አለባቸው? እሺ ዚያርስ ላይ ብዙውን በጣም አባታችን ጥሩ አድርገው እንዳልከው መልሰውታል። ግን በዚህ ውስጥ እኔም ማለት የምንፈልገው ማህበረሰቡ እንደተባለው በተለያየ መልኩ ወደ ቤተክርስቲያን የሚመጣም አለ የማይመጣም አለ ግን ቢያንስ ልንደርስበት የምንችለውን ማህበረሰቡን አንድነታችን ውበታችን መሆኑን እና መከባበራችንም ሞገሳችን መሆኑን ይህንን በስነ ስርዓት አስረግጦ መንገድና ማስተማር ያስፈልጋል። እንደገና ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ እያንዳንዱን የሚጎዳና እንዲሁም ደህና ሲሆን ደግሞ የሚጠቅም እንደመሆኑ መጠን ዝም ብለን መፍትሄ ከሌለው ላይ ከአንድ ቦታ ላይ ሁሌ ተመሳሳይ ነገር ላይ ከምንጫወት የተለየ ነገር የተለየ እይታ እንዲኖረን መነጋገር ይሄንን መንገር የሚያስፈልግ ይመስለኛል። በዚህ ሰዓት ደግሞ አንዱና በጣም ትልቁ አስቸጋሪ ሊሆን የሚችለው ማህበረሰቡ አንዱ ሌላውን በሚጎሽም ቃላት መናገር ወይም አሽሙር መናገር እንዲህ እንዲህ አይነት ነገሮች ነገሩን በጣም ወደ ላይ ሊያጉ ነው ይችላል። የማህበረሰቡን ደህንነትም አደጋ ላይ ሊጥል ይችላል። እንደገናም በዚህ ውስጥም ደግሞ የሚገኝ በረከት የለም እና ሰው ይህን ነገር ተረድቶ፣ ሁሉም ሰው ተከባብሮ ተደማምጦ ቢያንስ በውጭ ያለው ቅድመ አባታችን እንዳሉት በአንድ ላይ ቆሞ ለአንዲት ኢትዮጵያ ለአንዲት ቤተ ክርስቲያን ሁሉም በየእምነቱ ተከባብሮ ቢኖር ይህንን ማስተማር ይኖርብናል። ማህበረሰቡም ደግሞ ይህን አዳምጦ ተመልሶ የሃይማኖቱን አባቶች ሰምቶ መነጋገር፣ መወያየት እንዲችል እና በቤቱ ተቀምጦ ችግሩን ከማዳመጥ ይልቅ ወደ ቤተ ክርስቲያን ስልክ መደወል ወይም ደግሞ እንደተባለው ቅድም በጸሎት መትጋት ጸሎት ደግሞ ብቻውን ያለ ንጹሕ ልቡናም ስለማይሆን ፖይንት የመታረቂያ የእርቅ ፖይንት ላይ መድረስ ብንችል ያ ነው መድረስ ብንችል ማህበረሰቡ ራሱ ያ ነው። ይህንን ለማድረግ በእርግጥ ማህበረሰቡ እስካሁን ድረስ እንዳየሁት ከቤተ ክርስቲያን ውጭ ጠንካራ የመገናኛ ነጥብ የለውም። አንድ ነጥብ መገናኛ ፖይንት ያስፈልገዋል እና ይህንን የመፈለግ የማህበረሰቡም፣ የኮሚኒቲውም፣ የእንደናንተ አይነት የሚዲያ ባለሙያዎችም ትልቅ አስተዋጽኦ ይኖራችኋል። በሜንታል ሄልዝም በማንኛውም ነገር አንዱና ዋናው ትልቅ ድጋፍ የሚሰጠው ለዚህ አይነት ለጭንቀት ጊዜ ስፕሪቹዋሊቲ ወይም መንፈሳዊነት ነው። መንፈሳዊነት በመንፈሳዊ ህይወቱ ጠንካራ የሆነ ሰው በእንዲህ አይነት ችግሮች ውስጥም በቀላሉ ሊወጠው ይችላል። ምክንያቱም መንፈሳዊ ህይወቱ ጠንካራ የሆነ ሰው የሚጮህበት፣ የሚያለቅስበት፣ የሚነግረው አንድ ትልቅ ሀይል በአጠገቡ እንዳለ ያውቃል። የማያየው ነገር ግን ደግሞ በስራው የሚገለጥ አምላክ በዙሪያው እንዳለ ያያል። በዚህ ምክንያት ወደ ቤተ ክርስቲያን የሚመጡ ጠንካራ መንፈሳዊ ህይወት ያላቸው ሰዎች እንዲህ አይነት አደጋ ሲመጣ ተጋላጭነታቸው በጣም ዝቅ ያለ ነው። ስለዚህ ማህበረሰባችን ይህንን አውቆ አንደኛ በመንፈሳዊ ህይወቱ ጠንካራ እንዲሆን፣ ሁለተኛ ነገር ደግሞ ስፕሪቹዋሊቲ ደግሞ ወይም መንፈሳዊነት ደግሞ ሌሎችን ለማክበር ትልቁ መሳሪያችን ነው ምክንያቱም መጽሐፍ ቅዱስ ተሳደብ አይልም። የሚሳደብን ይጠላል። ቫዮለንስን አይወድም፣ ቫዮለንስን ይጠላል። ስለዚህ በስፕሪሽዋሊቲ ያለ ሰው በጣም ዲስፕሊንድ ነው የሚሆነው። ስለዚህ በእንዲህ አይነት ዲስፕሊን የሚኖር ሰው ደግሞ ሌላውንም አይጎዳም። ለሌላው እንዲሁም የበለጠ ለመጽናኛ ትልቅ ምልክት ወይም ደግሞ ምክንያት ነው የሚሆነው ማለት ነው። ሌላው እንደዚህ ብቻችን ስናለቅስ በምናጥርበት ጊዜ ከዚያ ሄደን የምንተነፍስበት ሰውነታችንን እያስቃተተ በጭንቀት የሚባለን ነገር የምንተነፍስበት የምንነግረው ሰው እናገኛለን። ከብዛት ትንሽም ቢሆን አንድ ሰው ሁለት ሰው የምናገኝበት ሁኔታ ይኖራል። ስለዚህ ይህን ተገንዝቦ ወደ ቤተክርስቲያን መምጣት ይህም አንዱና ሌላው ነው። እንደ ማህበረሰብ ደግሞ አጠቃላይ እስላሙንም፣ ሌላውንም፣ ጴንጤውንም ሁሉንም ጠቅላላ እንደ ማህበረሰብ ኢትዮጵያዊ ስንመለከት በኢትዮጵያ ማህበረሰብ ውስጥ ከአንድ ፋሚሊ ራሱ እስላም፣ ጴንጤ፣ ኦርቶዶክስ የሆነ ይገኛል። ይህ ማለት ከሰሜን እስከ ደቡብ በእምነት በስጋና በደም ያልተገናኘ ሰው የለም ማለት ነው። ስለዚህ ይህንን ልዩነት አክብሮ ይህን ልዩነት እንደ ጌጥ ወስዶ እንደውም እንደ ጥሩ መሳሪያ አድርጎ መጠቀም ይቻላል። ለአንድነታችን ወይም ደግሞ ልናመጣው ላሰብነው ወደፊት ላቀድነው ሰላም እንደ ጥሩ መሳሪያ አድርገን ልንጠቀምበት የምንችል አንዱና ዋናው ነገር ነው ማለት ነው የኢትዮጵያ የወደፊቱ እድል መጻኢ እድሏ ምን ይመስላል? ተስፋዋ አሁንም ምን ደረጃ ላይ ነው ያለው የሚለውን ቢገልጹልን። ብዙ አቡነ ጴጥሮስ እግዚአብሔር ይስጥልኝ። የኢትዮጵያ ሁኔታ በትንሽ ቀብጫሪዎች ተመሰቃቅላ ወዳልነበረ ትቀየራለች የሚል ነገር በፍጹም የለኝም። ተስፋዬ ዋጋ ያስከፍለናል፣ ምንም ጥያቄ የለውም። እኔ ለውጡ ሲመጣ እነዚህ የለመዱ ፖለቲከኞች ዋጋ ሳያስከፍሉን አይቀሩም ብያለሁ። የዋጋው አከፋፈል መጠን ነው የሚያንሰውና የሚበዛው እንጂ እንደነዚህ አይነት በጉልበት እነሱ በሚያስቡት ማለት ነው በጉልበትና እነሱ አሸንፈነዋል በሚል ኃይል ስልጣን የያዙ ሰዎች ከዚያው ከያዙበት የስልጣን አያያዝ ወጥተው በአይምሮና በንትን ሊከራከሩና ወደ ሰላም ሊሄዱ አይችሉ ስለዚህ ዋጋ እንከፍላለን። ኢትዮጵያ ወደ ከፍታ ትሄዳለች፣ ምንም ጥያቄ የለው። አሁን እኮ ወደዚያ የመሄድ መንገድ ነው ያለ ነው። ወደዚያ ለመሄድ መንገድ ተራራ ተቀምጧል። ያ ተራራ ደግሞ ልክ በሁለት መንገድ ነው። የመጀመሪያው ነገር እንዳልኩት ይሄ ችግር የእኛው የራሳችን ችግር ነው። እኛው ራሳችን እናስወግደዋለን ብለን መነሳት አለበት። ስለዚህ ኢትዮጵያ ይሄ ተቀለበሳል የሚለው ነገር ለእኔ የኢትዮጵያ ሕዝብ እስካለ ድረስ ተቀለበሳልልም። ምክንያቱም ብዙሃኑ የኢትዮጵያን ሕልውና፣ የኢትዮጵያን ሕይወት፣ የኢትዮጵያን እድገት የሚመኝ ነው። ያን ያህል ያለበትን ሀገር በትንሽ ሰዎች ትንሽ ሀሳብ ፈርሶ ለውጡ ሁሉ ተበላሽቶ ኢትዮጵያ ወደ ወደ ዝቅታ አይሆንም። ይሄ በእምነት ሁነን፣ በጸሎት ሁነን፣ በትትና ሁነን፣ በንስሐ ሆነን ይህንን ነገር እናልፈዋለን። ምንም ጥያቄ የለውም። አሁን የምንከፍለው ዋጋ ምን ያህል ነው የሚለው ነው እንጂ ይታለፋል። ማንም ባይኖር ወደፊት ይሄዳል። የኢትዮጵያ የከፍታ ጊዜ ወደፊት ይሄዳል ብዬ ነው ማስብ። መላከ ፀሐይ መንግስቱ በዚህ ስላይ የሶ ለውጡ መሄድ በሚገባው መንገድ እየሄደ አይደለም የሚሉ አንዳንድ መሰላቸቶች መቀዛቀዞችና ፍርሀቶች በህብረተሰብ ዘንድ አለ። ይህ ደግሞ በሃይማኖት ተቋማት ውስጥ ባሉ በመሪዎችም ይሁን እምነቱ ተከታዮች ዘንድ አለና የኢትዮጵያ መጻኢ እድል ወይም ደግሞ የኢትዮጵያ ተስፋ በሃይማኖት አባቶች እይታ ውስጥ ምን ይመስላል የሚለውን የእርሱን እይታ ብንሰማ። እሺ፣ እግዜር ይስጥልኝ። አሁንም በድጋሜ እውነት ነው ይሄ ጥያቄ በጣም ተደጋግሞ የሚሰማና የሚነገር ጥያቄ ነው። ምክንያቱም ለውጡ ሲመጣ ብፁዕ አባታችን እንዳሉት ሁሉም እጁን ዘርግቶ የተቀበለው በደስታ የተቀበለው ለውጥ ነው። ነገር ግን ትንሽ ቆየት ብሎ ያው ሰው ሲሞት፣ ሰው ሲፈናቀል፣ ህጻናት ያለወላጅ ሲቀሩ፣ ገዳይ ተዘልሎ ሲኖር፣ ተጎጂዎች ፍትህ አልባ ሲሆኑ፣ ይሄ ነገር ህዝቡን ተስፋ ወደ መቁረጥ ደረጃ እየወሰደው እንደሚገኝ ምንም ጥርጥር የለውም። እንዲሁም በውጭ ያሉ አባቶችና ምዕመናንም በመንግስት ዳተኝነት ወይም ደግሞ የፈቃድ ጉድለት እርምጃ ለመውሰድ እጅግ በጣም አብዝቶ ዳተኛ መሆን ወይ ደግሞ ፈቃደኝነትን አለማሳየት ለጥርጣሬው አንዱ ትልቁ ማሳያ ነበረ። ሌላው የእኔ በግሌ ማምነው እያንዳንዱ ኢትዮጵያዊ ወይም ለእውነት ዋጋ ከሰጠና ከእውነት ጋር መቆም ከቻለ አይደለም ኢትዮጵያ ሀገራችንን፣ እንደውም ለአካባቢው እስካሁን እንደነበረውም ትልቅ መጠጊያ የምትሆን ሀገር ኢትዮጵያ እንደምትሆን ምንም ጥርጥር የለኝም። እና እኔ ተስፋ አልቆርጥም፣ ተስፋም ቆርጬ አላውቅም። ግን ብዙ ነገሮች የሚያስፈሩ ነገሮች የሚያስፈሩ ድባቦች አሉ። ግን እንደ ነህምያም ብዙ ቅን የሆኑ ደግሞ ልጆች አሏት። ኢትዮጵያ ደግሞ ብዙ በእውቀት የበለጸጉም አሏት። ነገር ግን እነሱ ዝም ስላሉ ጊዜ እየጠበቁ ስላለ እና ዳ ሌሎቹ ድምጻቸው ጎላ ብሎ መሰማት ተጀምሯል ማለት ነው። ጎላ ብሎ የሚሰማው አሁን ጊዜው ይመስለኛል። ጊዜ ገቢር ለእግዚአብሔር እንደሚለው መጽሐፍ የእግዚአብሔር የስራ ጊዜ ስላለው አሁን ደግሞ ሀገሬን የሚሉ ሰዎች ድምፅ ከፍ ብሎ የሚሰማበት ጊዜ እየመጣ ያለ ይመስለኛል እና እስካሁን የነበረውን ጥርጣሬ እስካሁን የነበረውን ወደ ተስፋ መቁረጥ ጉዞ የጀመረውን ህዝብ አሁን ወደ ተስፋ ይመለሳል የሚል ሙሉ ተስፋ አለኝ። ሀገራችን ኢትዮጵያም ከቀደመው በተሻለ ጥሩ ጉዞ ላይ ጉዞን አስተካክላት ሄዳለች የሚል እምነት አለኝ። መንግስትም ያለው መንግስትም አሁን ባይወድ እንኳን ምናልባት የግዱ ተገዶም ቢሆን የሚያደርግበት ነገር እንደሚኖር፣ ህዝብ እንደሚያስገድደው፣ ህዝብ ደግሞ ምንጊዜም አሸናፊ እንደሚሆን ምንም ጥርጥር የለውም። ብዙሀን ይመዉ የሚለው የግዕዝ ጥቅስም ብዙዎች ያሸንፋሉ የሚለው ከዚህ ላይ በጣም የሚሰራ ይመስለኛል። እኔ ደግሞ የሚሰራል ደግሞ በየትኛውም ሀገር አሁን እንግዲህ በሌሎችም ሀገር እንደምናየው ይሄንን ነው እያየን ያለ ነው እና እንኳንስ ለራሷ ኢትዮጵያን የነኩ እንኳን በሰላም እንደማይኖሩ ባለፈው እንደተነገረው ይኸው አሁን ሌሎችንም እንዲሁ ሲወርቁ እያየናቸው ነው። ሰው ሲሄዱ እያየናቸው ነው እና ኢትዮጵያም ላይ የዘመጡ ሰዎች የጊዜ ጉዳይ እንጂ እግዚአብሔር ጊዜውን ጠብቆ ሀገራችን የሰላም ሀገር እንደሚያደርጋት እስካሁን የነበረው የአባቶች ጸሎት እንደጠበቃት አሁንም እንደምትጠበቅ ተስፋ አድርጋለሁ። ካህናቱም ደግሞ ይህን ተገንዝበው በየቦታው የተሻለ ስራ እንደሚሰሩ ተስፋ አድርጋለሁ። በእርግጥ ብዙ የሚያስፈልጉ ስራዎች አሉ። ከላይ ካህናቱ ጀምሮ ብዙ መሰራት ያለባቸው ነገሮች ይኖራሉ። ይሄ ደግሞ በጊዜ ነው እንጂ በአንድ ጊዜ ስለማይሰራ ብዙ አመት የተሰራበት ስለሆነ ያ ሁሉ እንደሚስተካከል ተስፋ አደርጋለሁ እና የተስፋ ሰው ነኝ ተስፋ ነው የምኖረውም። ብፁዕ አቡነ ጴጥሮስ በሰሜን አሜሪካ በኒውዮርክ ና አካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀጳጳስ፣ እንዲሁም መላከ ጸሐይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያ ና ኒው ዚላንድ ሀገረ ስብከት ስራ አስኪያጅ ና የብሪዝበን ደብረ ጸሐይ ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ ስለ ነበረን ጊዜ እጅግ በጣም እናመሰግናለን። እኛ እኛም እናመሰግናለን። እግዚአብሔር ስጥልን ይህን ልጅ። እግዚአብሔር ሀገራችን ሰላም ያርግልን፣ ህዝባችንም ሰላም ያርግልን፣ በፍቅር በሰላም በክብር ህዝባችንና ሀገራችን ያኖርልን እግዚአብሔር ስጥልን። ለኤስፔስ ራዲዮ ማርተ ጸጋው ከሜልበርን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።